የተለያዩ ዕቃዎችንና ቁሳቁስ ገዝቶ ወደ ሀገር በማስገባት ብቻ ሀገርን ማሳደግ ብሎም ማበልጸግ አይቻልም ሲሉ የኢትዮጵያው የሳይንስና የቴክኖሎጂ ሚኒስትር አስገንዝበዋል። በአሁኑ ወቅት ለተመረጡ የኢንዱስትሪ ዘርፎች የሳይንስና ቴክኖሎጂ ሚኒስቴር የቴክኖሎጂ ሽግግር ፍኖተ ካርታ እንደተዘጋጀም ይፋ ተደርጓል። የመንግሥት የልማት ድርጅቶች የቴክኖሎጂ መድረክም ተመስርቷል ተብሏል። መለስካቸዋማ ዝርዝሩ አለው። የመንግሥት የልማት ድርጅቶች ሚኒስቴር ትናንት አዘጋጅቶት በነበረ የአንድ ቀን አውደ ጥናት ላይ ከቀረቡት የጥናት ጽሑፎች መካከል የአውደ ጥናቱ ተካፋይ በነበረው የሳይንስና ቴክኖሎጂ ሚኒስቴር የተዘጋጀ የቴክኖሎጂ ሽግግር ፍኖተ ካርታ አንዱ ነበረ። ጥናቱን ያቀረቡት በሳይንስና ቴክኖሎጂ ሚኒስቴር የሚኒስትሩ የሳይንስ አማካሪ አቶ አብዱልራዛቅ ኡመር ኢትዮጵያ ከመቶ ዓመታት በላይ ላስቆጠረ ረዥም ጊዜ የዘመናዊ ቴክኖሎጂ ውጤቶች ተጠቃሚ ብትሆንም እስከ ዛሬ ድረስ ባለቤት እንዳልሆነችም ጠቁመዋል። ለዚህ ዋና ምክንያቱ ደግሞ ዘመናዊ ቴክኖሎጂ እንደ ሥርዓት በሀገሪቱ መሬት ስር ባለመስደዱ እንደሆነ በኢትዮጵያ ለረዥም ዓመታት በጥቅም ላይ የዋሉ የቴክኖሎጂ ውጤቶችን እንደ ምሳሌ በመጥቀስ አስረድተዋል። ቴክኖሎጂ በቁጥቁጥ እንደማይሸጋገር፣ ቴክኖሎጂ ስርዓት፣ ቴክኖሎጂ በፍኖተ ካርታ፣ ቴክኖሎጂ በቅንጅት ካልተመራ በተጠቀር እንደ ጫማ እንደ ሸሚዛችን አድርገን ነው ሲያል ከመቶ ዓመት በኋላ ባቡሩን ወደ መጋዘን ነው ያስገባ ነው። ምንም የፈጠረው ሀገራዊ የቴክኖሎጂ አቅም የለም። ትሬን ያደረጉ ሰዎች የሉም ለማለት አይደለም። እንደ ሀገር ግን ከዛ ቴክኖሎጂ ጋር ያለን ትውውቅ አዲስ ነው ያለው ስኳር ፋብሪካዎቻችንም ያለንበትን ደረጃ የምናቆር ከሀምሳ ዓመት ጉዞ በኋላ በዚህ አይነት ራዕይ ባለመመራቱ አሁን ያለንበት ደረጃ ላይ ነው ያለን። የሳይንስና ቴክኖሎጂ ሚኒስትሩ ዶክተር ኢንጂነር ጌታቸው መኩሪያ የጥናቱ ጽሑፍ ከቀረበ በኋላ በአጠቃላይ በሚመሩት መስሪያ ቤት በተዘጋጀው የቴክኖሎጂ ሽግግር ፍኖተ ካርታ ይዘት ላይ ማብራሪያ ሰጥተው ነበረ። ፍኖተ ካርታው ሀገሪቱ ለምጣኔ ሀብታዊ እድገቷና ልማቷ መመሪያ ከሆነው የእድገትና ትራንስፎርሜሽን ፕላን ወይንም የእድገትና ለውጥ እቅድ ማለት ይቻላል በጥብቅ የተቆራኘ መሆኑን አመልክተዋል። ይሁንና እድገትና ልማትን እስከ ዛሬ በተሄደበት መንገድ ለማግኘት እንደማይቻልም አመላክተዋል። የመቶ ዓመት ታሪክ አለን ብለን ስለ ባቡር እናነሳለን። ግን መቶ ዓመት ካለፈ በኋላ ችግር ሲገጥመን እነዛን ወስደን ነው ያቆም ናቸው። ምክንያቱም ቴክኖሎጂ ስላልተሸጋገረ መሆን የነበረበት ግን ከአንድ ሴንቸሪ በኋላ ከአንድ መቶ ዓመት በኋላ እነዛን ባቡሮች እንደገና መስራት መበተን፣ የራሳችን ቴክኖሎጂ የራሳችን ባቡሮች ኢትዮጵያን ሜድ ባቡሮች ሊኖሩን ይገባል ነበር። ስለዚህ ቁስ ገዝተን ወደ ሀገር ውስጥ እያስገባን ይህንን ሀገር ማሳደግ አንችልም። እንገዛለን ግን ትምህርት ሊኖረው ይገባል። ቴክኖሎጂውን ልናቀው ይገባል። ያ ቁስ ውስጥ ያለውን ቴክኖሎጂ ልንማረው በትነን መልሰን ልንሰራው ያስፈልጋል። ሚኒስትሩ አክለውም የተዘጋጀው የቴክኖሎጂ ሽግግር ፍኖተ ካርታ በመጀመሪያ ትኩረት ያደረገባቸውን የኢንዱስትሪ ዘርፎችም ጠቁመዋል። በሚቀጥሉት ዘጠኝ አስር ዓመታት የትኞቹ ሴክተሮች የትኞቹ ዘርፎች ላይ ትኩረት መሰጠት አለበት የሚለው ተለይቷል። ትኩረት ስንሰጥ ኢኮኖሚውን ከመለወጥ አኳያ፣ ኢኮኖሚውን ከማሳደግ አኳያ አራት እጥፍ አምስት እጥፍ ምን ብናደርግ ኢኮኖሚን ማሳደግ እንችላለን ብለን ለይተናል። በምታዩት አብዛኛው በፐብሊክ ኢንተርፕራይዝ ሚኒስትሪ ውስጥ ያሉ የኢንዱስትሪ መሰረተ ልማቶችን ነው የዳሰስነው። ጨርቃጨርቅ፣ ቆዳ፣ ስኳር፣ ባቡር እና የተለያዩ ፈርቲላይዘርስ፣ ኬሚካልስ፣ ፋርማሴቲካልስ የተለያዩ ሴክተሮችን ያደረግ ነው። እነዚህ ዘርፎች መንግስት ቅድሚያ ስለሰጣቸው ነው። በመንግስት የልማት ድርጅቶች ሚኒስቴር የኢንፎርሜሽን ቴክኖሎጂ ዲሬክቶሬት ዳይሬክተር ወይዘሮ አስማ ረዲ ለቪኦኤ እንደገለጹት በአውደ ጥናቱ ከልዩ ልዩ የኢንዱስትሪ ዘርፎች የመጡ ባለሙያዎችና ከፍተኛ የሥራ ኃላፊዎች በቀረቡት የጥናት ጽሑፎች በመወያየት ተመክሮቻቸውን ይለዋወጡበታል። ከዚህ የሚታከለውና አንዱ ዓላማ ግን የቴክኖሎጂ ፎረም ወይም የቴክኖሎጂ መድረክ መፍጠር እንደሆነ አስረድተዋል። የዚህ ውይይት መጨረሻው የሚሆነው የቴክኖሎጂ ፎረም ምስረታው ነው ማለት ነው። ለዛም አቅጣጫ ለመስጠት ለመወያየት ማን አባል መሆን አለበት? እንዴት ነውስ የምናስኬደው? በምን ያህል ጊዜስ ነው የሚኬደው? ምን አይነት አጀንዳዎች ናቸው ይሄ ቴክኖሎጂ ፎረም ወደፊት ሊወያይባቸውና አቅጣጫ ሊሰጥባቸው የሚገባው የሚለውን የልማት ድርጅቶቹ አመራሮች ባሉበት ዛሬ ላይ ተወስኖ በዛውም የምስረታው ይከናወንበታል። በኢትዮጵያ ሀገራዊውን ምጣኔ ሀብታዊ ይዞታ ለመለወጥ በየአምስት ዓመቱ የሚዘጋጀው የእድገትና የለውጥ እቅድ የመጀመሪያው ምዕራፍ አብቅቶ ሁለተኛው እቅድ ከተጀመረ ሁለተኛ ዓመቱን ይዟል። መንግሥት በእነዚህ ዓመታት ውስጥ የውጭ ምንዛሬ ግኝትን ከፍ ለማድረግ ያቀደው እቅድ የሚያመረቃ ውጤት እንዳላስገኘ በይፋ የሚነገር ነው። የቴክኖሎጂ ሽግግር ሆኖ ተጋርታ ለዚህ መድኃኒት ይሆን? በጊዜው እናየዋለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።